በቅድሚያ ያገኝ ነው የአዲስ አበባ ነዋሪ የሆነችውን ወይዘሪት ቤተልሄም ደነቀውን ነው። ጤና ይስጥልኝ። እንዴት ነሽ? ደህና እግዚአብሔር ይመስገን። ታክሲ ተጠቀሚ ያለሽ አይደል? እንደ ምንም ጥርጥር የለውም። ጥያቄ ያስፈልገው ብዙ ጊዜ ከየት ወዴት ነው የምትይዥው? ከሴሚሲ መገናኛና ቦሌ ምን ያህል ነው የሚያስከፍሉሽ? ሰላሳ አምስት ብር ይሆናል፣ አርባ ብር ይሆናል። እንደዚህ በአምስት ብር መካከል ልዩነት ብዙ ጊዜ አያለው። ማለት ልዩነቱ ቶሎ ቶሎ ነው የሚመጣው ወይ ማለት ታሪፉ አንዳንዴ ከሳምንቱ ሙሉ ብትንቀሳቀስ ከሳምንት ሶስት ቀን ሰላሳ አምስት ብር እንደዚህ የመሆን አምስት ብር የተቆራረጠ ነገር አያለው። ግን አንድ አጠቃላይ አርባ አርባ ብር ነው የሚያስከፍሉት ስት እስከየት ነው አርባ ብር የሚያስከፍሉት? ከሴምሲ ቦሌ። ሌላው ያነጋገርናቸው ነዋሪ በአዲስ አበባ አውቶብስ ተራ አካባቢ ነዋሪ መሆናቸውን የነገሩን መምህር ቸርነት ዘውዴ ናቸው። አውቶቡስ ተራ ተብሎ ከሚጠራው አካባቢ እስከ አራት ኪሎ ድረስ የሚጓዘውን ታክሲ አዘውትረው እንደሚይዙ ነግረውናል። በሚያገኙት የታክሲ አገልግሎት ክፍያና አቅርቦት ደስተኛ አይደሉም። አገልግሎቱ አሁን ላይ ትንሽ ብዙም ምቹ አይደለም። ከዚህ በፊት ታሪፍ ነበረ ብዙ በተለይ አሁን አራት ኪሎ ለመሄድ ሰራቶ ሲሰራ አልሞስት አይገኝም ማለት ሁላ ይቻላል። ለምን ታሪፎ መገናኛን፣ ያው አራት ኪሎን አልፎ ስለሆነ የሚሄደው ብዙዎች መገናኛ ካልሆነ አራት እና በጣም በብዙ ስቃይ ነው ወደ አራት ኪሎ ምንሄደው ወይም ግዴታ የመገናኛውን ሂሳብ ከፍለን ነው ወደ አራት ኪሎ ላይ የምንወርደው። ካልሆነ ሰዓት ማለት ነው። የዘሪት ቤተልሔም የታክሲ ዋጋ በየጊዜው እየጨመረ መጥቶ ሰሞኑንም እንደገና ከፍተኛ ጭማሪ ማሳየቱን ትናገራለች። ምር ከሲ ኤም ሲ ቦሌ ሀያ አምስት ብር ነበር እኔ የምከፍለው ደርሶ መልስ ሀምሳ ብር ትራንስፖርት ነበረ። ከዛ ትንሽ እንደቆየ ሰላሳ ሰላሳ ብር ሆነና ስልሳ ብር ሆን። ከዛ አሁን በቅርብ ደግሞ ምን እንደሆነ አይታወቅም ነዳጅ ጭማሪ ይሁን ምናምን እናውቀው ነገር የለም። አርባ አርባ ብር አደረጉ። መጀመሪያ ስጀምር መቼ ነበረ ጊዜው አመት ይሆናል። ሁለት አመት አመት አመት ከአንድ አመት በፊት ከአንድ ዓመት በፊት ቤተልሔም፣ ይህ የታክሲ ጭማሪ እጅግ በናረው የኑሮ ውድነት ላይ ሌላ ተጨማሪ ጫና በመፍጠሩ ከባድ ሸክም እንደሆነባት ትገልጻለች። ማለት በጣም ከባድ ነው። ከእጅ ወዳፍ የሚባለው አይነት ኑሮ ነው የምትኖረው። ብርን ትቆጥረዋለ፣ በትራንስፖርት መልሰ ታወጣዋለ። ብርን ትቆጥራለ፣ ትሰራለ፣ መልሰ በትራንስፖርት ታወጣዋለ። ያ ማለት አይደለም ለነገ ይሄንን ያክል ብር ሴብ አድርጌ እንደዚህ ቋሚ ንብረት ምናምን ልታስብ። ይሄ መሰረታዊ የሆኑ ወጪዎች ምግብ፣ የትምህርት ቤት ክፍያ ሊሆን ይችላል። ራሴ መማር ከሆነም የራሴ የትምህርት ቤት ክፍያ አለ። እሱን ራሱ አጣበህ አጨናንቀህ ምናምን ነው ሞላልተ ወሩን ተሻግረህ እንደገና ደግሞ ለቀጣይ ወር የምትጨነቀው እና ከጆ ወዳፍ የሆነ ኑሮ እንድንኖር ያደርጋል። በጣም በጣም ከጥቂት አስርት አመታት በፊት እንደነበረው የታክሲ ክፍያ በሳንቲሞች የማይሞከር ስላልሆነ እጅግ አነሰ ቢባል አንድ መቶ ብር ያህል የደርሶ መልስ ክፍያ ይዞ መውጣት ይግድ ይላል። በዚያ ላይ በኢትዮጵያ አንዳንድ አገልግሎቶችን እንደ ቴሌ ብር የመሳሰሉ የዲጂታል ክፍያ መጠቀም ቢቻልም የታክሲ አገልግሎትን ለመጠቀም አሁንም ጥሬ ገንዘብ ወይም ካሽ ይዞ መሄድ የሚጠበቅ መሆኑን ቤተልሔም ትናገራለች። አዎ፣ የተለመደም የታክሲ ክፍያ ካሽ ነው። ልምዳችንም በእጃችን ብር ይዘን ነው የምንሄደው። በእጃችን እጅ በእጅ ነው። ለምሳሌ አሁን ድንገት መንገድ ገንዘብ ረስተሽ ብትጂ ባይኖርሽ ምንድን ነው የምታደርጊው? አረሳም አረሳ ምክንያቱም፣ ምና ለመሰለ ከቤት ወጥታ ቤት ወጥታ የሆነ ቦታ መሄድን ስታስብ የትራንስፖርት ግዴታ ትበጅታለህ። ግዴታ የትራንስፖርት ብር አለኝ ወይ ብለ ቦርሳህንታ፣ ያለ ለምን በአምስት ብርና በአስር ብር አይደለም የምትሄደው። አርባ ብር እንኳን ቢኖርህ መመለሻ አርባ ብር፣ በትንሹ መቶ ብር ያስፈልጋል፣ ደርሰ ለመመለስ ብቻ። ያውም ደግሞ አንድ ፌርማታ የምትይዝ ከሆነ ከቦሌ ወርደህ እንደገና ሌላ ቦታ ልሄድ ካልክ ደግሞ አሁንም ሌላ ክፍያ ነው የሚጠበቅብህ የታክሲ ትራንስፖርት ወ ወጪ ከአስቤዛዎች እና መሰረታዊ ወጪዎች ጋር ከፍ ብሎ የሚደመር ሆነዋል። መምህር ቸርነት የትራንስፖርት ወጪ በተለይም ከገቢያቸው አንጻር እጅግ የተራራቀ መሆኑን ዘርዝረው በመግለጽ ይህንን ያረጋግጣሉ። እጅግ በጣም በከገቢው ሌላ ወጪው በጣም ከባድ ነው። ማለት ያው ግዴታ አማራጭ ስለሆነብን ነው እንጂ አብዛኛው ሰው የሚጠቀመው እናንዴ በእግር የተወሰነ መንገድ የምንሄድበት መንገዶች ሰሞች ምናምን ይኖራሉ እነሱ እነሱ አሉ። ነገር ግን እንደ እኔ ገቢውና የምናወጣው ወጪ እጅግ በጣም ሰማይና ምድር ነው። ምን ያህል ነው የምትከፍሉት? ለምሳሌ ከአውቶቡስ ተራ እስከ አራት ኪሎ ድረስ ታሪኩ አስራ አምስት ብር ነው የወጣው አዲሱ ታሪፍ መሰለኝ ያው አስራ አምስት ብር ነው የሚቀበሉን። ግን ብዙውን ጊዜ ግን በቃ በሀያ አምስት ብር ነው ከፍለን የምንሄደ መገናኛውን ከፍለን ሀያ አምስት ብር ከፍለን ነው የምንሄደው። እንግዲህ አስበው በቀን መቶ ብር ላይሆን ይችላል። ደግሞ ሰማኒያ ብር ሰባ ብር ሊሆን ይችላል። ግን ደግሞ ከመሸብህ ያለ አማራጭ ምንድን ነው መቶ ብር ከፍለህ በቀን ወደ ቤት መግባትም ትመርታለ ከበቀን ታገኘው በላይ ማለት። የአዲስ አበባ ከተማ ትራንስፖርት ቢሮ ኃላፊ አቶ ያብባል አዲስ የታሪፍ ጭማሪ በተለይ በተከታታይ ተሻሽሏል ከሚሉት የነዳጅ ዋጋ ጋር የተያያዘ መሆኑን በመግለጽ እንዲያውም የዘገየ ሊባል የሚችል ነው ሲሉ ይከራከራሉ። የህዝብ ትራንስፖርት በቅርቡ የታሪፍ ጭማሪ አድርገናል። የታሪፍ ጭማሪ የተደረገበት ዋናው ምክንያት የነዳጅ ዋጋ በተከታታይ እየተሻሻለ በመምጣቱ እና በተለይም ደግሞ በታክሲዎች ካአሁን በፊት በነዳጅ ድጎማ ይደረግላቸው የነበረበት ሁኔታ ነበር። አሁን ድጎማው ስለቀረ እና እነዚህም ሁለት ዋና ታሳቢዎች መነሻ በማድረግ ሌሎችንም አስተዳደራዊ ወጪዎች ጭምር ግምት ውስጥ በማስገባት የታሪፍ ጭማሪ እንዲደረግ የተደረገበት ሁኔታ ነው ያለው። ስለዚህ የታ ጭማሪው የዘገየ ሊባል አልቻለ በስተቀር፣ አገልግሎቱም ከሚሰጡ የትራንስፖርት ድርጅቶች አኳያ ረዘም ያለ ጥያቄና የመልካም አስተዳደር ችግር ሆኖ የቆየ ነበረ፣ ግን ምንድን ነው በየጊዜው የነዳጅ ዋጋ ማስተካከያ ሲደረግ የታሪፍ ማስተካከያ ባለመደረጉ ቆይቶ የሁሉንም የነዳጅ ጭማሪዎች ታሳቢ የተደረገ ታሪፍ ስለሆነ በአንድ ጊዜ ስለጨመረ ዋጋው የተጋነነ ይመስላል እንጂ እንደውም ገቢው ከሚጠይቀው ባነሰ ነው የታሪፍ ጭማሪ የተደረገ የሚል ሀሳብ ነው እኛ ያለን። የታሪፍ ጭማሪው ነዋሪዎች ካለው የኑሮ ውድነት ጋር እየታገሉ መሆኑን በሚገልጹበት ወቅት በአንድ ጊዜ እንዲህ ያለ ጭማሪ ማሳየቱ ምን ያህል ተገቢነት አለው? በተለይ ዝቅተኛ የማህበረሰብ ክፍሎችን ምን ያህል ታሳቢ አድርጓል? ተብለው የተጠየቁት አቶ ያብባል ይመልሳሉ። አሳቤት ተደርጓል። እንግዲህ ያው ዋናው መንግስት ዝቅተኛ ገቢ ላለው ማህበረሰባችን በዋናነት ትራንስፖርት የሚያቀርበው የከተማ አውቶቡስ አገልግሎት ድርጅት እና የከተማ የቀላል ባቡር ትራንስፖርት አገልግሎት ድርጅት አማካኝነት ነው። ስለዚህ የአውቶቡስ ጭማሪው እና የቀላል ባቡር ድርጅት ዋጋ ጭማሪ ዝቅተኛ ነው የተደረገው። ምክንያቱም የአውቶቡስ ድርጅቱንና የቀላል ባቡር ድርጅቱን መንግስት ይደጉመዋል። ነገር ግን የታክሲ ትራንስፖርትን በተመለከተ መንግስት አይደጉመውም። ስለዚህ የታክሲ ትራንስፖርት ለማንኛውም ገበያውን መሰረት ያደረገ የታሪፍ ማሻሻያ በየጊዜው ይደረግ ስለሚገባው ተደርጎላቸዋል ማለት ነው። ይሄ ታሪፍ ማሻሻያ ካልተደረገ እነሱ ደግሞ በነጻ ወይም ደግሞ እየከሰሩ የሚኖሩበት አግባብ አይኖርም። መንግስት ግን ድጎማ የሚያደርግላቸውን ድርጅቶች ግን ድጎማውን ታሳቢ በማድረግ ዋጋው እንዳይጋነን የተደረገበት ሁኔታ ነው ያለው። ስለዚህ ዝቅተኛ ህብረተሰቡን እንዳይጎዳ የሚለው ታሳቢ ተደርጎ ነው የተሰለው ማለት ነው። የታክሲ አገልግሎት የጉዞ ክፍያው ብቻ ሳይሆን በሚፈጠረው የትራፊክ መጨናነቅ ነዋሪዎችን ለከፍተኛ ኪሳራ የሚዳርጋቸው መሆኑን ተገልጋዮች ይናገራሉ። ወይዘሪት ቤተልሔም ከቤቷ ማልዳ ብትወጣም ከታክሲ እጥረቱ ጎን ለጎን የትራፊክ መጨናነቁ የተለመደ መሆኑን ትናገራለች። አሁን አንድ ሰዓት ትወጣለህ፣ እስከ ሁለት ተኩል መድረስ ፈልገህ ከሆነ ሶስት ሰዓትና ና አራት ሰዓት የመድረስ እድል ከፍተኛ ነው። ወይ ከአስራ ሁለት ሰዓት እስከ አንድ ተኩል ባለው ነው ታክሲ ፍሪ የሚሆነው እንጂ በአንድ ላይ ሁሉም ይወጣል። ለሁለት ሰዓት ስራ ለመግባት እና ከቤት ቶሎ የወጣ ቢመስልህም ታክሲ ሰልፍ ላይ ግን እኩል ነው የምትሰበሰበው። በተመሳሳይ ሰዓት በጣም ብዙ ሰው የመሰብሰብ እድሉ ከፍተኛ ነው። ባቡር አለ፣ አውቶቡስ አለ፣ ራይደ የመሳሰሉ አሉ። ለምንድነው ታክሲ እነዚህ ሁሉ እያሉ? እውነት ነው። የት ብዙ አማራጮች አሉ። ከተማም እንደመሆኑ መጠን ግን ታክሲ ነው የምጠቀመው። ምክንያቱም በራይድም ሄድክ፣ በሚኒባስም ሄድክ፣ በታክሲም ሄድክ እኩል ነው የምትደርሰው። ለምን የምትነሳ በት ሰዓት ሁሉም ሰው ከቤት ወጥቶ ወደ ስራ ወደ ተለያየ ስራ መስክ የሚሰማራበት ሰዓት ስለሆነ መንገድ በጣም ይጨናነቃል። ተማሪዎች አሉ፣ የመንግስት ሰራተኛ አለ፣ የግል መኪና ተጠቃሚ አለ። እነዛ ሁሉ መኪኖች በመንገድ ላይ ነው የሚሄዱት። ስፔስ ነው እያጣበቡት የሚሄደው እና በራይድ አምስት መቶ ብር ከፍለ የምትሄደው እና በታክሲ አርባ ብር ከፍለ የምትሄደው ምንም አታተርፍም። ትርፉ ብር ካልሆነ በስተቀር ከፍተኛ ወጪ ማውጣት ካልሆነ በስተቀር ሰዓትህን ምንም ኢንቨስት አታደርግም። ዘገባዎች እንደሚያመለክቱት በአዲስ አበባ ከተማ አርባ ከመቶ በላይ የሚሆነውን የትራንስፖርት አገልግሎት የሚሰጡ አውቶቡሶች ሲሆኑ ከስልሳ ከመቶ የሚሆነውን የሚሸፍኑት የተለያዩ ታክሲዎች ናቸው። ተጠቃሚዎቹ ከገለጹልን ችግሮች በተጨማሪ ከትራንስፖርት ዋጋ ውድነቱ ጋር የተያያዘው አንዱ ትልቁ ጉዳይ ታክሲዎችን ጨምሮ የትራንስፖርት አገልግሎት ሰጪዎች እጥረት መሆኑን አቶ ያብባል ያምናሉ። መንግስት ይህን ችግር በመቅረፍ ረገድ ምን እያደረገ ነው? አቶ ያብባል ይመልሳሉ። የትራንስፖርት ችግር የፍላጎትና የአቅርቦት አለመመጣጠን ነው ያለው። የህዝብ ቁጥራችን በየጊዜው በከፍተኛ ሁኔታ እያደገ ነው። ስለዚህ ትራንስፖርት ፈላጊው እየጨመረ ነው። እሱን የሚመጥን አቅርቦት በማዘጋጀት በኩል ክፍተት አለ። ስለዚህን ታሳቢ በማድረግ የከተማ አስተዳደሩ በየአመቱ አውቶቡሶችን የሚገዛበት ሁኔታ ነው ያለው። በባለፈው አመት መቶ ኤሌክትሪክ አውቶቡሶች ግዥ ተፈጽሟል። ምናልባትም እነዚህ መቶ ኤሌክትሪክ አውቶቡሶች በቅርቡ በሁለት ወር ውስጥ ከተማችን ተጨማሪ የትራንስፖርት አገልግሎት እንዲሰጡ የሚደረግበት ሁኔታ ነው ያለው። ከዚህ በተጨማሪም በመንግስት አቅርቦቱ ብቻ ሊሟላ ስለማይችል የግል ባለሀብቱ በዘርፉ እንዲሳተፍ ጥረት እየተደረገ ነው ያለው። ስለዚህ አንዳንድ የግል ባለሀብቶች ፍላጎት ማሳየት ጀምረዋል። ምናልባትም በቀጣይ ከመንግስት ኦፕሬተሮች በተጨማሪ የግል ኦፕሬተሮች በአውቶቡስ ትራንስፖርት ላይ የሚሳተፉበት ሁኔታ ይኖራል ብለን ነው የምናስበው። ከዚህ በተጨማሪ እንደምታውቀው የከተማችን ትራንስፖርት बिल्गुत है बिल भी सदा मायो टैक्सी होच रेजिंग बिज़े माय बिल्गुलाच्चो। የተነሳ አሁን አገልግሎት በመስጠት በኩል ውስንነት አለባቸው። ብዙ ጊዜያቸውን ጋራጅ ላይ ነው የሚያሳልፉት፣ ይቆማሉ። ስለዚህ እነሱንም ወደ አዲስ ለማዘመን እና አገልግሎቱን ለማሻሻል ጥረት እየተደረገ ያለበት ሁኔታ ነው ያለ። በአዲስ አበባ የተሰማሩ ትክክለኛ የታክሲዎችን ቁጥር ማግኘት አስቸጋሪ ቢሆንም መንግሥታዊ ምንጮችን ጨምሮ የተለያዩ ዘገባዎች ከአምስት እስከ ሰባት ሺህ እንደሚደርስ ያመለክታሉ። ከነዚህ ምን ያህሎቹ አገልግሎት እየሰጡ እንደሆነ ባይታወቅም ታሪፍን ከማሻሻል ጎን ነዋሪዎች የጠቀሱልንን የትራንስፖርት የዋጋ ንረት ለመቋቋም ብዙ ጥረት የሚጠይቅ መሆኑ ግልጽ ይመስላል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።